በዩናይትድ ኪንግደም ዓለም አቀፍ የልማት ክፍል የኢኮኖሚና ማህበራዊ ምርምር እንዲሁም በተባበሩ መንግስታት የአካባቢ ጥበቃ ድጋፍ የሚደረግለትና በቅርቡ የታተመው አንድ የጥናት ጽሑፍ። በ2050 እንደ ጎርጎሮሳውያን ዘመን አቆጣጠር ከሰሃራ በስተደቡብ የሚገኙ የአፍሪካ አገራት ከተሞች ለችግር ተጋላጭ ናቸው ይላል። ላለፉት 28 ዓመታት በተባበሩት መንግስታት ድርጅት በከተማ አስተዳደር አማካሪነት በተለያዩ የመካከለኛ ምስራቅና አፍሪካ ያገለገሉት አቶ ኪዳኔ አለማየሁን በጉዳዩ ላይ አነጋግሬ ነበረ። እሳቸውም በኢትዮጵያና በአፍሪካ በአጠቃላይ እስከ 2050 እንደ ጎርጎሮሳውያን ዘመን አቆጣጠር ከገጠር ወደ ከተማ የሚፈልሰው ሕዝብ ስለሚበዛ እቅድ ያስፈልጋል ይላሉ። የኢትዮጵያና በአፍሪካን በአጠቃላይ እስከ 2050 ያለው ሁኔታ ከገጠር ወደ ከተማ የሚፈልሰው ሕዝብ በብዛት ይመጣል ማለት ነው። እንግዲህ ይሄ በሚሆንበት ጊዜ ቅድመ ዝግጅት ካልኖረ ድህነቱ እየባሰ ሰው ከፍተኛ ችግር ላይ ሊወድቅ ይችላል። የከተማው ልማት እንዲሁ ዝም ብሎ ማስተር ፕላን በሚል አያያዝ አይደለም። ይሄ ማስተር ፕላን የሚለው አጠራር ትንሽ ጊዜ ያለፈበት ነገር ነው። አሁን አዲሱ ዘዴ ስትራቴጂክ ዲቨሎፕመንት ፕላን ወይም ስልታዊ የልማት እቅድ ነው የሚባለው። ዶክተር ግዛቸው ተፈራ በስነ ህንፃ የማህበራዊ አስተዳደር ባለሙያና አማካሪ በመሆን በኢትዮጵያ ያገለገሉ ባለሙያ ናቸው። እሳቸውም ፕላን ሲወጣ ለዛ ህዝብ የሚመጥን ስለመሆኑ ግምት ውስጥ ሊገባ ይገባል ይላሉ። የከተማ እድገት እቅዶችን ስታወጣ አንድ መንግስት ምንድነው ማድረግ ያለበት? ከህዝብ ፍላጎት ተነስቶ ነው። ለዛ ህዝብ የሚመጥር ለዛ ህዝብ የሚሆን ለየት ያለ ፕላን በዛ ላይ ተመርክዞ ነው የሚያወጣው። ብዙ ጊዜ በሰብ ሳሃራን አገሮች ሀገሮች በአፍሪካ ሀገሮች የሚታየው መንግስት ሰርቶ ይሄንን ህንኩ እንደዚህ አድርጉ ወይም ደግሞ በተገኘው በገበያ በጥቅም በአንዳንድ የመንግስት ጥቅሞች ጥቅሜ ነው ብሎ በሚያስባቸው መንገዶች ተነስቶ የከተሞችን እድገት ወዳልሆነ መንገድ ይወስዳል ማለት ነው። ተለዋዋጭ ለሆኑ ሁኔታዎችም ልዩ እቅድ እንደሚያስፈልግም አቶ ኪዳኔ አለማየሁ ያሰምሩበታል። ተለዋዋጭ ለሚሆነው ጉዳይ የህዝብ ቁጥር በተለይ በጣም ስለሚበዛ በተለይ ደግሞ ዝቅተኛ ገቢ ያለው ህዝብ ስለሚሆን ልዩ እቅድ ያስፈልገዋል ማለት ነው። ይህም እቅድ እንዲሁ አንዳንድ ከተሞች እንደ አዲስ አበባ እንደዚህ መሳሰለው ሳይሆን በአገሩ በሙሉ ያለውን ሰፈራ ተመልክቶ ተገቢ የሆነ በሁሉም ደረጃ የህዝቡን ፍላጎት የሚያሟላ እቅድ ያስፈልገዋል ማለት ነው። በጣም ለእርሻ አስፈላጊ የሆኑ መሬቶች ለመንገድና ለመኖሪያ ቤት ሲውሉም ያልተመጣጠነ እድገት ያመጣሉ ይላሉ ዶክተር ጌታቸው። አሁን በአፍሪካ ውስጥ ብዙዎቹ አርቲክሎች እንደምናየው የምግብ እጥረት አለ ነው የሚባለው። የምግብ እጥረት እያለ በሌላ በኩል ደግሞ እነዚህ ፕራይም ላንድ ነው የሚባሉት ዋና የሆኑ የእርሻ መሬቶችን በጣም ወሳኝ የሆኑ የእርሻ መሬቶችን ያጠፋና እንዲያውም ወደ መንገድ፣ ወደ መኖሪያ ቤት ወደ እነዚህ ወደ ከተማነት ይቀይራል ማለት ነው። ያ ያልተመጣጠነ እድገት ያመጣል ማለት ነው። ለምሳሌ ያህል የሚያድጉ ከተሞች የሚገባቸውን አገልግሎት የቆሻሻ ማስወገጃ እና ማጣሪያ አገልግሎቶች ሳይሰጧቸው የመብራት፣ የውሃ እነዚህ የመሳሰሉትን ነገሮች በቦታው ሳይኖር መሬት እየከፋፈሉ ከተማ እያደገ ከመንግስት ቁጥጥር ውጭ ይሄዳል። ለዶች ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።